ኢትዮጵያ በጋዜጦች የተሰኘው ፕሮግራማችን በሳምንቱ ስለ ኢትዮጵያ የተጻፉ የተወሰኑ ጽሑፎችን ጨምቆ ያቀርባል። ስለ አፍሪካ ያለው ጨለምተኛ አመለካከት ያረጀ ያፈጀ ነው ተባለ፣ ኢትዮጵያ ሐኪሞችን በብዛት ለማሰልጠን ማቀዷ ታወቀ፣ የሚሉትን ርዕሶች ነው ዛሬ የምንመለከተው። ጋርዲያን የተባለው የብሪታንያ ጋዜጣ ድረገጽ በአፍሪቃ ላይ ያለን አመለካከት ጊዜ ያለፈበት ነው በሚል ርዕስ ባቀረበው ጽሑፍ ስለ ኢትዮጵያ ስናስብ የሚታየን የረሃብ ሁኔታ ነው። ቆም ብለን ተጨባጩን ሁኔታ ስንመለከት ግን የምናየው በማበብ ላይ ያለች ዋና ከተማን ነው። ቡና ቤቶቿ በከፍተኛ ትምህርት ምሩቆች የተሞሉ ናቸው። በየቦታው የሕንፃ ስራዎች ይታያሉ። ከዓለም ከፍተኛ ብዛት ያላቸው የቀንድ ከብቶች አርቢ የሆነችው ሀገር በቅርቡ ድሪም ላይነር የተባለ እጅግ ዘመናዊ ጄት አይሮፕላን ለማስገባት ከዓለም ሁለተኛዋ ሀገር ለመሆን በቅታለች። ኢኮኖሚዋ መጥቆ በሰባት ነጥብ አምስት ከመቶ እያደገ ነው ይላል ጋርዲያን ድረገጽ። አያይዞም ድረገጹ ምዕራባውያን ስለ አፍሪቃ ያላቸውን ያረጀ ያፈጀ አመለካከትና በመሬት ላይ በፍጥነት እየተለወጠ ያለውን እውነታ ተምሳሌት በመሆን ረገድ ከኢትዮጵያ የዘለሉ ሀገሮች ጥቂቶች ናቸው በማለት ያብራራል። የረጅም ጊዜ መሪዋ ባለፈው ሳምንት ያረፈባት በሕዝብ ብዛት ከአፍሪቃ ሁለተኛዋ የሆነችው ጥንታዊቷ ኢትዮጵያ የአፍሪቃን እድገት መሰረትና ችግሮች ነጸብራቅ ነች። በአብዛኛው ግን የምዕራቡ ዓለም ሚዲያና በረድኤት ቅስቀሳ የተሰማሩት ወዳጆቻቸው ከሚሉት የራቀ የሚያስገርም እድገት ተምሳለት ነች። 54 ሀገሮችን ባቀፈው የ11.6 ሚሊዮን አጸፋ ማይሎች ስፋት ባላት አህጉር የበለጠ ሰላምና ብልጽግና እየታየ ነው። የከበርቴ ስርዓትን የምትከተል ግሎባላይዜሽንን በመቀበል ልማትን አንቆ ይዞ የነበረውን የቅኝ ገዥነትና የቀዝቃዛ ጦርነት ቀንበርን አራግፋ የጣለች አፍሪካ እየወጣች ነው። ድህነት ጠፋ ማለት አይደለም። ለሚሊዮኖች የቀን ተቀን ህይወታቸው መሆኑ ቀጥሏል። ይሁንና የድህነት መጠን እየቀነሰ ነው ሲል ጋርዲያን ድረገጽ አውስቷል። ጋናን፣ ናይጄሪያንና ሞዛምቢክን የመሳሰሉት የአፍሪቃ ሀገሮችም በመምጠቅ ላይ እንዳሉ ድረገጹ ጠቅሶ አንዳንዶቹም የነዳጅ ዘይት ሀብታቸው እንዳገዛቸው ጠቁሟል። ኢትዮጵያ ግን ምንም አይነት ነዳጅ ዘይት ሳይኖራት ቁም እንስሳትን፣ ቡናንና የአበባ ምርቶችን የመሳሰሉት ንብረቶች ወደ ውጭ በመላክ ከምታገኘው ነው እንዲህ የመጠቀችው። አፍሪቃ በየአመቱ ከ10 እስከ 12 ሚሊዮን ያህል እያደገ የሚሄድ የሥራ ኃይል ያላት ወጣት አህጉር ናት። በአንድ ትንተና መሠረት በአፍሪቃ የአንድ ሦስተኛውን ቦታ የሚይዘው የመካከለኛው መደብ ክፍል ከፍተኛ የሸማችነት አቅም አለው። ነፍስ ወከፍ አፍሪቃውያን የሚያወጡት ገንዘብ ህንዳውያን ለሸቀጦችና ለአገልግሎቶች ከሚያወጡት የበለጠ ነው። ይህ ሲባል ግን ሁሉ ነገር መልካም ነው ማለት አይደለም። አፍኖ የሚይዝ ቢሮክራሲ አዝጋሚ ፍርድ ቤቶች እንዲሁም ሙስና እንዳሉ ናቸው። መሠረተ ልማትም እየተሻሻለ ቢሆንም ገና ብዙ ይጎድለዋል። ከእርሻ አንስቶ እስከ ጤና ጥበቃ ድረስ እያንቀሳቀሰ ያለው ተንቀሳቃሽ ስልክ ከተስፋፋባቸው ምክንያቶች አንዱም ይህ ችግር ነው። ለውጥን በጉጉት የሚጠባበቁት ከፍተኛ ትምህርት ያላቸው አፍላቂ ወጣት አፍሪቃውያን ደካማ የአገልግሎት ዘርፎችንና ፖለቲካዊ አጣብቅኝ ያስከተለውን ችግር ለመቋቋምና ችግሮችን ለመፍታት ተንቀሳቃሽ ስልክን እየተጠቀሙ ነው። ይህች ሞቅ ባለ እንቅስቃሴ ላይ ያለች አህጉር የበለጠ ወጣትነት እየተንጸባረቀባት ነው። የልጆች ሞት እየቀነሰ፣ የቤተሰብ ምጠና ደግሞ እየተስፋፋ ሄዷል። ግማሽ የ84 ሚሊዮን ሕዝቧ ከ15 ዓመት ዕድሜ በታች በሆነው ኢትዮጵያ የሕፃናት ሞት በሚያስገርም ሁኔታ ቀንሷል። በሰኔጋል ደግሞ በእጥፍ ወርዷል። በኮንጎ ዲሞክራሲያዊት ሪፑብሊክ ትርምስ ቢኖርም በመላ አፍሪቃ ግጭቶች እየጠፉ ነው። በሶማሊያ እንኳ ችግሩን ለመፍታት እየተሞከረ ነው። ከሃያ ዓመታት በፊት በኢኮኖሚ ረገድ ሙሉ በሙሉ በአውሮፓ ላይ የመተማመን ሁኔታ ነው የነበረው። በአሁኑ ወቅት ግን ግማሽ አፍሪቃ ከቻይና ጋር ብቻ ሳይሆን ከሌሎች ታዳጊ ሀገሮች ጋርም የንግድ ግንኙነት አላቸው። ይሁንና ይህ እውነታ ገና በምዕራቡ ዓለም ውስጥ አልሰረጸም የሚልና በጋርዲያን ጋዜጣ ድረገጽ ላይ የወጣው ጽሁፍ ለአዲሲቱ አፍሪቃ እውቅና መስጠት የሚገባበት ጊዜ ደርሷል በማለት ያስገነዝባል። ኢሪን የተባለው የተባበሩት መንግሥታት ድርጅት የሰብአዊ ጉዳይ አስተባባሪ ጽህፈት ቤት የሰብአዊ ዜናና ትንተና አገልግሎት ደግሞ ኢትዮጵያ ከሦስት እስከ አራት ዓመታት ባለው ጊዜ ውስጥ ከፍተኛ ብዛት ያላቸው የህክምና ዶክተሮችን ለማፍራት ማቀዷን ጠቅሷል። ይኸው ዕቅድ ሐኪሞች ወደ ውጭ ሀገራት፣ በአገር ውስጥም ወደ ግል ህክምና እየሄዱበት የተቸገረውን የመንግሥት የጤና አገልግሎት ለማዳን የተነደፈ እንደሆነ ኢሪን ጨምሮ ገልጿል። የኢትዮጵያ የጤና ጥበቃ ሚኒስትር አቶ ቴድሮስ አድሓኖም በአሁኑ ወቅት ያለው የሐኪሞች ቁጥር የዓለም የጤና ድርጅት ከሚጠይቀው ደረጃ ያነሰ እንደሆነ ጠቁመዋል። ስለሆነም የሐኪሞችን ቁጥር ከፍ በማድረግ በመንግሥት ሆስፒታሎች መስራት ሊቀጥሉ የሚችሉባቸው ስትራቴጂዎችን ተግባራዊ እያደረግን ነው ማለታቸውን ኢሪን አብስቷል። ቀጥሎም የሰብአዊ ዜናና ትንተና አገልግሎት በአሁኑ ወቅት ከ3 ሺ 100 በላይ የሚሆኑ ሰዎች ለሕክምና ትምህርት እንደ ተመዘገቡ ከሰባት ዓመታት በፊት ግን ሶስት መቶ ብቻ እንደነበሩ ሚኒስትሩ አስረድተዋል። በቀጣዮቹ ሁለትና ሦስት ዓመታት ደግሞ ስድስትና ስምንት ሺህ ሊደርሱ ይችላሉ። ተማሪዎቹ መመረቅ ሲጀምሩም በሀገሪቱ ያለው የሐኪሞች እጥረት በሚገባ ይረጋጋል ማለታቸውን ጠቅሷል። ለሐኪሞች አቅርቦት ያለው ፍላጎት ከፍተኛ ቢሆንም በቂ ሐኪሞች ለማቅረብ አልቻልንም ሲሉ ሚኒስትር ቴድሮስ አድሓኖም ለኢሪን ተናግረዋል። ሀገሪቱ ከጤና ጥበቃ ስትራቴጂ አንጻር የነደፈችው እቅድ በስምንት ዓመታት ውስጥ ለአምስት ሺህ ህዝብ አንድ ሐኪም እንዲኖር በሚያስችል መንገድ የሐኪሞች ቁጥር ከፍ እንዲል ያደርጋል። ባለፉት ዘጠኝ ወራት ውስጥ ሁለት ሺ ስድስት መቶ ሀያ ስምንት ተማሪዎች በሀያ ሁለት ዩኒቨርሲቲዎች በመመዝገባቸው እቅዱ እየተተገበረ ይመስላል። በአሁኑ ወቅት በየዓመቱ በሕክምና ሙያ የሚመረቁት ተማሪዎች ከ ከሁለት መቶ ያነሱ ናቸው። ተማሪዎቹ መመረቅ ሲጀምሩ ታዲያ በሦስትና በአራት ዓመታት ጊዜ ውስጥ ችግራችንን በማቃለል ተግባር ሊሳካልን ይችላል ሲሉ ሚኒስትር ቴድሮስ አድሓኖም አስረድተዋል። የጤና ጥበቃው ሚኒስትር ትኩረታችን በአፋጣኝ ብዙ ሀኪሞችን ማፍራት ስለሆነ የጥራቱ ጉዳይ ችግር ሊሆን እንደሚችል ገልጸው፣ አስፈላጊውን ገንዘብና ልምድን በሚመለከት ድጋፍ የምናገኝበትን መንገድ እንፈልጋለን ብለዋል። የኢትዮጵያ ሀኪሞች የተሻለ ኑሮ ፍለጋ ወደ ውጭ ሀገራት እንዳይሄዱ የማድረጉ ጉዳይም ሌላ ተግዳሮት ነው። የበለጸጉ ሀገሮች ለሀኪሞቹ የሚከፍሉትን ያህል የመክፈል አቅም ስለሌለን በመንግሥት ሆስፒታሎች የሚሰሩት ሐኪሞች ተጨማሪ ገቢ እንዲያገኙ ሲባል የግል ክንፍ ተጀምሯል። በሳምንት መጨረሻና ከስራ በኋላ ሰርተው ተጨማሪ ገቢ ለማግኘት እንዲችሉ ለማመቻቸት እንደሆነ የጤና ጥበቃ ሚኒስትር አቶ ቴዎድሮስ አድሓኖም እንደተናገሩ ኢሪን የተባለው የተባበሩት መንግስታት ድርጅት የሰብአዊ ዜናና ትንተና አገልግሎት አውስቷል። አድማጮች፣ የዛሬው ኢትዮጵያ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።